ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የምሽት ቆይታችን የሚጀምረው እውቁ የሙዚቃ ሰው ማዲንጎ አፈወርቅን በሚዘክረው መሰናዶ ነው። ሶስት የሙዚቃ አልበሞችንና አይረሴ በርካታ የመድረክ ላይ ብቃቶችን አከታትሎ የብዙሐንን ቀልብ መግዛት የቻለው ድምፃዊው ከሰሞኑ በአርባ አራት ዓመቱ ነበረ በድንገት ከዚህ ዓለም በሞት የተለየው። የቀብር ሥነ ሥርዓቱን እንዲሁም ድምፃዊውን ለመዘከር የተሰናደውን ልዩ ዝግጅት የታደመው እስክንድር ፍሬው ቀጣዩን አሰናድቷል። ከ1990ዎቹ መጀመሪያ ወደ እውቅና ማማ የወጣ በላቀ ተሰጥኦም ሁሉንም አይነት የሙዚቃ ቅኝቶች የሚጫወት ድምፃዊ ሲሉ ነው የዘርፉ ባለሙያዎች ማዲንጎን የሚገልጹት። በተለይ በበርካታ የሙዚቃ አፍቃሪያን ልብ ውስጥ የገባውም በ1991 ዓ ም ስያሜ ያጣሁላት የሚለውን አልበሙን እንዳሳተመ ነው። በ1997 ዓ ም ያሳተመው አይደረግም አልበም፣ በኋላም በ2007 ለአድናቂዎቹ ጆሮ ያደረሰው ሰወድላት አልበም ደግሞ የድምፃዊውን ተሰጥኦ ይበልጥ ያሳዩ ደረጃውን ያመላከቱ መሆናቸውን በዛሬው የቀብር ስነ ስርዓት ላይ የተገኙ ባለሙያዎች አብራርተዋል። በመንበረ ጸባወጥ ቅድስት ስላሴ ካቴድራል ከተካሄደው የቀብር ስነ ስርዓት ቀደም ብሎ በወዳጅነት አደባባይ በተዘጋጀ የሽኝት መርሃ ግብር ላይ የተናገረው የሙዚቃ ባለሙያ ሰርጸ ፍሬ ስብሐት የማዲንጎን የሙዚቃ ስራዎች በመገምገም ተሰጠውን ካብራሩት አንዱ ነው። የማዲንጎን ድምፅ ልክ በዛን ሰዓት እንደሰማሁት እኔ ሁለት ሰዎች ተደባልቀው በጣም ይሰሙኝ ነበረ የኤፍሬም ታምሩ ነዛሪ ቫይብሬሽናል ድምፅ በጣም ከፍታ ባለውና ጉልበታም በሆነ የኤሌ አስተባባል ያዘፋፈን ስልት ሁለቱ ሚክስ አድርገው ይሰሙኝ ነበረ። ይሄን ያዘፋፈን ስልት ከመጀመሪያ ተቃኝቶበት እንደወጣ በጣም በጣም ያስታውቃል። በጣም ፖፑላር የሆኑትን ወይም ደግሞ ሕዝብ ቶሎ ያዳምጣቸዋል ተብሎ የሚገመቱትን እና ለዜማ አደራረስን ደግሞ ቀለል የሚሉትን የቅኝት አይነቶች መርጦ የመጫወት ነገር በጣም የተዘወተረ ነው። ብዙም ስታይል የሚሰራባቸው በነዛ ቅኝቶች ነው ማዲንጎ ከነዚህ ወጣ ያሉትና የማይደፈሩትን በተለይ ደግሞ ለድምፃውያን አርቲኩሌሽንም ትንሽ ከበድ የሚሉትን ከትዝታና ከትዝታ ሻገር ያሉ ቅኝቶችን በመጫወት በጣም በጣም የተሳካለት እንደሆነ የሙያ ባልደረቦቹ የሙዚቃ ሰዎች በሙሉ የሚስማሙበት ይመስለኛል ላጅብላኝ እንጂ። ጎንደር አዘዞ የተወለደው በደቡብ ጎንደሯ ደብረታቦር ከተማ ያደገው የማዲንቆ ተሰጦ ትኩረት የሳበው ገና በልጅነቱ መሆኑ በሕይወት ታሪኩ ተጠቅሷል። በዚሁ የሕይወት ታሪክ እንደተገለጸው በዘጠኝ ዓመቱ ማይክራፎን ጨብጧል። እውቅና ያገኘውም ገና በለጋነት ባወጣው የመጀመሪያ አልበም ነው። ከዚያን ጊዜ ጀምሮ ዘመን ተሻጋሪ የሆኑ ተከታታይ ስራዎችን ማበርከቱን፣ በአጭር ጊዜ ውስጥም ብዙ ስራዎችን መስራቱን ባለሙያዎቹ ተናግረዋል። የኢትዮጵያ የሙዚቃ ዘርፎች ማኅበራት ኅብረት ፕሬዝዳንትና አንጋፋ የሙዚቃ ባለሙያ ዳዊት ይፍሩም ይህንኑ ለአሜሪካ ድምፅ አብራርቷል። አንዳንዶቹ አርባ ዓመት ዘፍነው አንድም የረባ ሙዚቃ ሳይኖራቸው ከዚህ ዓለም የተለዩ አሉ። አንዳንዱ ደግሞ አንድ ሙዚቃ ሰርተው ደግሞ በህይወታቸው በዛ ስማቸው ተጠርቶ በህይወትም ያሉ ያለፉም አሉ። ስለዚህ ሁል ጊዜ እንግዲህ እዚህ ሙያ ውስጥ ያለው ያለውን ማቅረብ ነው ያለውን ለሙያት ለህዝብ ታቀርባለ። ህዝብ ይወደዋል ወይም አይወደውም። የማዲንጎ አፈወርቅ ስራዎች ግን ከመጀመሪያው አንስቶ እየተወደደ እየተወደደ የመጣ ነው። ልክ እንደ ወይን እንግዲህ እየበሰለ የመጣ ስራ ነው ያለ። በአስከሬን ሽኝት ስነ ስርዓቱ ላይ እየተገኘ ከጎንደር የመጣ ወጣት ደግሞ ለማዲንጎ ያለውን አድናቆት የገለጸው በግጥም ነው። ልጅነቱን ሰጥቶ አድርጓት እናቱ ሙዚቃ ነበረች። መጠለያ ቤቱ ሙዚቃ ማኒሽሽ፣ በእንጉርጉሮ ውበት አስታማሚሽ፣ ሄደ ቀረ በወጣበት፣ አንችም ጥቁር ለብሰሽ፣ አዬ በይ በጭሆት። ማዲንጎ አፈወርቅ ባለትዳርና የአንዲት ሴት ልጅ አባት እንደነበር በሕይወት ታሪኩ ላይ ተመልክቷል። በሥነሥርዓቱ ላይ የተናገረችው የ17 ዓመቷ ሴት ልጁ ዲቦራ ማዲንጎ እንደ አባት የነበረውን ሚና ጠቅሳለች። ነጻ የሆነ ጥቅ ሰው ነበረ እንደ ባባዬ ደግሞ ልዩ አፍቃሪ እና ትሁት አባቴ ነበረ ስለ እሱ ሳስብ ሀዘን አይሰማኝም ደስታ ነው የሚሰማኝ የሚፈልገውን ሁሉ አሟልቶለታልና እግዚአብሔር ይመስገን ነፍሱንም ይማረው። ማዲንጎ በተወለደ በ44 ዓመቱ ባለፈው መስከረም 17 ቀን ከዚህ ዓለም በሞት የተለየው ለሕክምና አገልግሎት መኪናውን ራሱ እያሽከረከረ ወደ ክሊኒክ ከሄደ በኋላ መሆኑን የሙያ አጋሮቹ ተናግረዋል። ሕይወቱ ከማለፉ በፊት አዲስ አልበም ለማሳተም ዜማና ግጥም አጠናቆ እንደነበርም በሕይወት ታሪኩ ላይ ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

Send pen, child, what you

ተዘጋጅች አንቺ ሌዛለልኝ ሄሮም ናትበ ለእኔ ባይልልኝ የታገኝሽ ነበር። ጋቢና መዝናኛ ከአሜሪካ ድምፅ እያዳመጣችሁት ያለው መሰናዶ ነው። አብራችሁን ስላላችሁ ደስ ብሎናል። ወደ ቀጣዩ መሰናዶ እንሻገር። ጀንከርዝ ኢትዮጵያ ውስጥ የንባብ ባህል እንዲስፋፋ ጥረት እያደረጉ አሜሪካዊት ናቸው። ከአርባ በላይ የህጻናት መጽሐፍትን ለአንባቢያን ያቀረቡት ጄንን የህይወት መንገድ በጥቂቱ ቃኝተን እንመለሳለን። የዓለም ጦርነት አሰቃቂ ትዕይንቶች ስለ ዓለም ያላቸውን እይታ ከለወጡባቸው የወቅቱ የአሜሪካ ወጣቶች መካከል አንዱ ሃሮልድ ከርዝ ናቸው። ከወንድሞቻቸው ጋር በጦር አውሮፕላን አብራሪነት በአውሮፓ የቆዩት ሃሮልድ ወደ ሀገራቸው ዩናይትድ ስቴትስ ከተመለሱ በኋላ ለዓለም መልካም የሚያበረክቱበት አፍታ ሲጠብቁ የቆዩ ይመስላሉ። ለዚያ ነው በወቅቱ የኢትዮጵያ ንጉሥ የነበሩትን ቀዳማ ኃይለሥላሴን ጥሪ ተቀብለው አስተማሪዎችን ወደምትሻው ኢትዮጵያ ከባለቤታቸው ፓውሊን ከርዝ እና ልጆቻቸው ጋር ጠቅልለው ያቀኑት። ከቤተሰቡ አባላት መካከል የሁለት ዓመቷ ጄን ከርዝ ትገኝበታለች። So even though I was born in the United States, I don't have any memories of anything other than Ethiopia when I was a little girl. ዩናይትድ ስቴትስ ውስጥ ብወለድም ከኢትዮጵያ የተነጠለ ትዝታ ግን የለኝም። ሕፃን እያለው በየአምስት ዓመቱ አሜሪካን እንጎበኝ ነበር። በሰባት አመቴ ወደ ቦይሲ አይዶዋ መጥቼ ነበር። አሜሪካውያን የትምህርት ቤት እኩዮቼ ጋር ተመሳሳይ ትውስታ ስላልነበረኝ በግራ መጋባት የታጀበ ቆይታ አሳለፍኩ። ስለ ኢትዮጵያ የቀደመ እውቀት ስላልነበራቸው እንዴት ጥሩ ጥያቄ መጠየቅ እንዳለባቸው እንኳን አያውቁም። ከኢትዮጵያ ወደ አሜሪካ የሚመጡ ሰዎች እንደሚገጥማቸው ሁሉ እኔም በእኔና በእነሱ መካከል ያለው ክፍተት ተሰማኝ። የልጅነት ህይወቴ እንዲያ ነበር። የያኔዋ ህፃን የዛሬዋ የ69 ዓመት ደራሲና መምህርት የትምህርትን ጠቃሚነት ለመረዳት ስትኖርበት የነበረውን ስፍራ ሁነቶች ማጤናቸው እንደረዳቸው ይናገራሉ። I was aware from the time I was a little girl how important education was because the school እናታችን ነበረች። እኔን እህትና ወንድሞችን የእንግሊዘኛ ንባብ ያስለመደችን ይሁንና ከልጅነቴ ጀምሬ ትምህርት ምን ያክል ጠቃሚ እንደሆነ አውቅ ነበር። ባደኩባት የደቡብ ምዕራቧ ማጂ ከተማ እድሉን ያገኙ የአካባቢው ልጆች የሚማሩበት አንድ ብቻ ትምህርት ቤት እንደነበር አስታውሳለሁ። ሕፃናቱ ወደ ትምህርት ቤት ለመሄድ በመቻላቸው ምን ያክል ደስተኛ እንደነበሩ፣ ምን ያክል የመማር ፍላጎት እንደነበራቸው ተመልክቻለሁ። በአብዛኛው ወደ ትምህርት ቤቱ የሚሄዱት ወንዶች ልጆች ብቻ ነበሩ። በዚያን ወቅት ወላጆች በአብዛኛው ሴት ልጆችን ወደ ትምህርት አይልኩም ነበር። ወደ ትምህርት ቤት ለመሄድ ለማንበብ የቻልኩ እድለኛ ሴት ልጅ መሆኔ በወቅቱ ገብቶኛል። ያኔዋ ኢትዮጵያና ጄን ለብዙ ዓመታት የተለያዩት ዕድሜዋ ለከፍተኛ ትምህርት ደርሰው ወደ ዩናይትድ ስቴትስ ዳግም ካቀናች በኋላ ነበረ። የኢትዮጵያ ትዝታ ግን ከወጣቷ ጄን እንዲሁ በቀላሉ የሚጠፋ አልነበረም። ጭራሹኑ ብርቅ ትዝታዎቿ የጸሐፊነት ተሰጥኦዋን ቀስቅሰውት በርከት ያሉ መጽሐፍትን እንድትጽፍ እንድትደርስ መነሻ ሆኗት። ምን መጽሐፍ ብቻ ዳግም ወደ ኢትዮጵያ መመለሻ ምክንያት እንጂ። Many years later, I've actually published 40 ከዓመታት በኋላ በኢትዮጵያ ውስጥ ካሳለፍኩት ልጅነቴ ጋር የተያያዙ አርባ የህፃናት መጽሐፍትን ጻፍኩ። በአዲስ አበባ ውስጥ በሚገኙ ሶስት ዓለም አቀፍ ትምህርት ቤቶች ንግግር እንዳደርግ መጋበዜ ከሀያ ዓመታት በኋላ ወደ ኢትዮጵያ ለመመለስ እድሉን ፈጠረልኝ። ታላቅ ወንድሜና እህቴ በደርግ የመጨረሻ ዓመታት ወደ ኢትዮጵያ ተመልሰው በአዲስ አበባ በሚገኝ የሴቶች ትምህርት ቤት መምህራን ሆነዋል ተናግሯል። በእኔ በኩል ወትሮውንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር። ከተመለስኩ በኋላ መልካም እድሎች እንዳሉ ተመለከትኩ። በርካታ ሴቶችና ወንድ ተማሪዎችን ወደ ትምህርት ቤት ለመላክ ግፊት እንዳለ አየሁ። በርካታ ትምህርት ቤቶች ግን ምንም የህፃናት መጽሐፍ የላቸውም። ይህ ነበር እንደ ጸሐፊ ኢትዮጵያን ማንበብና መጽሐፍ እንደሚወድ ሰው ይነሳኝ። አንተ የጻፍከው ሌላውም የከተበው እንዲነበብ እድል ትፈልጋለህ። እኛ ጸሐፊዎች በመጽሐፍት ፍቅር የወደቅን ሰዎች ነን። ይህ ነበር ዋነኛ ይንሸጣ ምንጭ የሆነኝ ምን እንደሚደረግ በወቅቱ አላውቅም ነበር። ይሁንና እነዚህ ትምህርት ቤቶች መጽሐፍት እንዲያገኙ እንደሚገባ አመንኩ። ካለ ንባብ ትምህርት ሊኖር አይችልም። የዛሬ 24 ዓመት ገደማ በአጋር መስራችነት የተሳተፉበት ኢትዮጵያ ሪድስ ኢትዮጵያ ውስጥ በርካታ መጻሕፍት ቤቶችን በማዋቀር ረገድ መልካም ስም ገንብተዋል። በብዙ ሺዎች የሚቆጠሩ መጻሕፍትን ለሕፃናትና ቤተሰቦቻቸውም አዳርሰዋል። ንባብና የሕፃናት መጻሕፍትን በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ግን የልባቸውን ያደረሰው አይመስልም። ለደራሲዋ ጄን ከርዝ ከኢትዮጵያ ሪድስ የቦርድ አስፈጻሚነት ከለቀኩ በኋላ የንባቡ ጉባኤዎችን በአዲስ አበባ መደገፍ ጀመርኩ። በነዚህ ስፍራዎች በእንግድነት መጋበዜ የንባብ ትምህርቶች የፈጠሩትን ውጤትና ትምህርት ቤቶች በምን ደረጃ ላይ እንዳሉ ለመመዘን የቻሉ ከትምህርት ሚኒስቴር እና ከሌሎች ትልልቅ ተቋማት ተወካዮችን ለማግኘት በእጅጉ ጠቅሞኛል። በዚህ በዚህ ሂደት የንባብ ባህል ኢትዮጵያ ውስጥ በፍጥነት እያደገ አለመሆኑን አውቃለሁ። በእኔ ግምት ይሄ በአብዛኛው የተፈጠረው ህጻናት የሚያነቧቸው መጽሐፍት ባለመኖራቸው ነው። አንድ ሰው የሚያነባው እስከሌለ ድረስ ጥሩ አንባቢ ሊሆን አይችልም። ዛሬ ላይ ኢትዮጵያ ሬድስን የመሳሰሉ መጽሐፍት ቤቶች እየተስፋፉ ይገኛሉ። ቤተሰብን ማስተማር የመሰሉ መርሃ ግብሮችን ለመዘርጋት ላይም አተኩረዋል። እኔ ግን ሁላችንም መጽሐፍት ሊኖሩን ይገባል እላለሁ። ለማንበብ የሚያጓጉ መጽሐፍት ከሌሉን ልጆች እንዴት ታታሪነትን በሚጠይቀው የማንበብ ክህሎት እንዲገፉ እናበረታታቸዋለን። ጄን ከርዝ ለዓመታት ከሰሩበት ኢትዮጵያ ሪድስ ተቋም ቦርድ አስፈጻሚነት ከተለዩ በኋላ በሌላ ግብና ኃላፊነት ብቅ ብለዋል። የቅርብ ጊዜ ትኩረታቸው በኢትዮጵያ ቋንቋዎች የተዘጋጁ ባለቀለም አይነ ግቡ የህፃናት መጽሐፍት እንዲበራከቱ በማገዝ ላይ ሆኗል። ኒው ኤፈርት ስ ነር ኖንፕሮፊት ኦፕን ሃርትስ ቢግ ድሪምስ ኢን ሲያትል አዲሱ ጥረቴ ኦፕን ሀርትስ ቢግ ድሪምስ ከተሰኘ መቀመጫውን ሲያትል ካደረገ ተቋም ጋር የተሳሰረ ነው። የተወሰኑ መጽሐፍትን ኢትዮጵያ በሚነገሩ ቋንቋዎች እናዘጋጃለን። ኢትዮጵያ ሪድስ አንዳንድ ለትርፍ ያልተቋቋመ ተቋም መጽሐፎቹን ወደ ኢትዮጵያ በመውሰድ ያሰራጫል። ለምሳሌ አርባ አምስት ሺህ ያክል መጽሐፍትን በጦርነት ለተፈናቀሉ ቤተሰቦች አከፋፍሏል። ይህ ለእኔ ትርጉም አለው። ምክንያቱም ኢትዮጵያ ውስጥ የሚሆነውን አሳዛኝ ነገር ስመለከት አቅም አልባነት ይሰማኛል። በእነዚህ መጽሐፍት በኩል ግን በጥቂቱም ቢሆን የመልካም ተስፋ አካል እንደሆንኩ አውቃለሁ። ጀንከርዝ ትልቅ ስም የሚሰጠው ኢንተርናሽናል ቦርድ ኦን ቡክስ ፎር ያንግ ፒፕል ወይንም ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ 25 ዓመታትን ለተሻገረ አስተዋጽኦአቸው የላቀ ንባብን አበረታች በሚለው መስክ የዚህ ዓመት አሸናፊ መሆናቸውን ይፋ አድርጓል። You're beautiful, and that's for sure. You'll never ever fade. You're lovely, but it's not for sure. I won't ever change. And though my love is way though my love is. መዝናኛ ከአሜሪካ ድምፅ እየተደመጠ ነው። በመቀጠል ደግሞ ጸደዩ፣ የኢትዮጵያ ዘመን ሲመጣ ከሚደረጉ ባህላዊ ክንውኖች መካከል አንዱ እናስታውቃችኋለን። ጎበይና ሽኖዬ ጭጋጋማ ክረምት ወራት አልፎ የጸደይ ወቅት ሲገባ የሚከናወን የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጨዋታ በኦሮሚያ ክልል በተለያዩ አካባቢዎች የሚከናወን ነው። ወጣቶች ይህንን ጨዋታ የሚጫወቱት በየቤቱና በየጎዳናው በመሆን አንድ ላይ ተሰባስበው በመጨፈር ነው። በተጨማሪም የመተጫጫ መድረክ እንደሆነም ይነገርለታል። ይሄ ክንውን ፀሐይ ዳምጤ ስለ ባህሉ በመቀጠል ትነግረናለች። በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎቤና ሽኖ የጨዋታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው። የጫዋታው ዓላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ስጠባ የምስራች የሚያበስሩበት ጨዋታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎቤና ሽኖ ጨዋታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየዓመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጨዋታ ታሪካዊ ዳራ ሲገልጽ የኦሮሞ ማህበረሰብ ራቸው ሴቶች አሉ። ዘመንን የሚቀበልበት ስርዓት ይህ ዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ ነው። በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ የዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጨዋታ ነው። ወጣት ሰላም መስፍን በየዓመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደሚጫወቱ ገልጻለች። እንቁጣጠሽ የሚሄደው ልጃገረድ ነው። እንቁጣጠሽ በየዓመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት እና እንቁጣጠሽ ማለት ደስ ይላል። ሁላችንም ተሰብስበን በዓመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው በአቅሜ ላይ ነው የምንጀምረው መዝጊያ ነው። ከአስራ አምስት ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ግሩብም በስራም በተለያየ ምክንያት ነው የምንሄደው። ሰው ጋር ስንሄድ እዛን የምንሄደው በእጅ በእጅ የሚያዝ አለ። ከተማ እና ብርም ይሰጣል፣ ምግብም ይሰጣል፣ ዳቦ። በየቤቱ የተለያየ ነገር ነው። ባላችሁ ምን ገልጽላችሁ ምን? እስቲ ስትሄዱ ሲጨፍሩ ምን ብላችሁ ምን ጨፍሩት? नो ये आशिनो एका मेया मलो वेंकु निबुकि बुकिफान् गुगुडया टू मेति नो गुटिफान् सयानाया सयाना काना द ወጣት ፈልመታ ደረጀ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል። ጎቤ ከነ የጋኩም አርጋ ሽርተን ረጫላቲ ከንከበጁ ቄሮፊ ቀሬዳ ቄሮፊ ቀሬ ጀችን ከኒንፉኔ ወኪን ከኒሜሩም ሄዳ ጎቤን እንደምትመለከችው በአብዛኛው የሚያከብሩት ወጣቶች ናቸው። ወንዶችም ሴቶችም ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በመሀል እየጠፋ እየተረሳ ነበር። ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ ዓመት የምስራች ማብሰሪያ ባህል ነው። በጣም ደስ ይላል። ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የሚደረጉ የባህላዊ ጫወታዎች፣ እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርጾች መካከል አንዱ እንዲሆን መስራት ይገባል ስል ወጣት ብሩክ ይናገራል። ሊናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉ ድረስ የሌሎች ወንድም ህዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መርጎጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ ዓላማ። ሌላው ይህ ካርኒቫል በአገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት በዓሎች ይህንን ገጸ በረከት ተጠቅማ በሀገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በአገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርብናል። ከዚህ ውጪ ወጣቶች ባህልና ሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልግናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነት ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት፣ ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን ይፈልጋል። የትኛውም ብሔር ዘንድ ዘመን የሚለወጥበት የራሱ ሴትና ባህል አለ። በዚህ ባህላዊ ጫወታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው፣ አሁን አሁን ግን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በሚጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየዓመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ስሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ሕዝብ መገለጫ ነው። እንደ ጎቤና ሽኖዬ ያሉ የኦሮሞ ሕዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በዓለም ቅርጽነት ቢመዘገቡ ጥሩ ይመስለናል ስሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ Shumblebird, Shumblebird, Shumblebird, አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙን ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። የሳምንት ሰው ይበለን። ሰናይ ምሽት።